ዋና መቀመጫውን ኔዘርላንድስ ማስትሪክት ከተማ አድርጎ በተለይ በአውሮፓ ህብረትና አፍሪካ መካከል ባሉ የጋራ ትብብሮችና ግንኙነቶች ላይ ጥናትና ምርምር የሚያካሄደው የአውሮፓ የልማትና ፖሊሲ ማኔጅሜንት ማዕከል በእንግሊዝኛ ምህፃሩ ኢሲዲፒኤም በቅርቡ ይፋ ያደረገው ጥናት የስደተኞች ቀውስ ባስከተለው ከፍተኛ ወጪ ምክንያት ለጋሽ ሀገሮች የልማት እርዳታ በጀታቸውን መጠንና ትኩረት እንዲለውጡ እንዳደረጋቸው ገልጿል። ጥናቱ የተካሄደው በአራት የህብረቱ አገሮች ስዊድን፣ ደንማርክ፣ ኔዘርላንድስ፣ ጀርመንና የአውሮፓ ህብረት ተቋማት ላይ በማተኮር ሲሆን ከሁሉም የተገኘው መረጃ የስደተኞች በገፍ ወደ አውሮፓ መግባት በተለይ በልማት እርዳታ ወጪ ላይ ከተጠበቀው በላይ ከፍተኛ ጭማሪ ማሳየቱንና ለውጥ ማስከተሉን ነው። ሁሉም ማለት በሚቻል ደረጃ ስደተኞችን ለመከላከልና ለስደት ምክንያት በሆኑት ምክንያቶች ላይ በሚያተኩሩ ፕሮጀክቶች ላይ ለመስራት ዝንባሌ እንዳሳዩ ወይም እንደተገደዱ ጥናቱ አመላክቷል። በተጨማሪም ጥናቱ በለጋሽ ሀገሮች መካከል በችግሩ ላይ ወጥ የሆነ አሰራርና የመረጃ አያያዝ ችግር እንደሚታይ በመግለጽ በስደተኞች ላይ ያተኮሩ የልማት እርዳታዎችን በሚመለከት አንድ ወጥ አሰራርና መመሪያ መከተል አስፈላጊ መሆኑንም ጠቁሟል። ጥናቱን ካካሄዱትና ከጻፉት ባለሙያዎች መካከል አንዷ የሆኑት ወይዘሪት አና ክኖል በጥናታቸው የስደተኞች በብዛት መምጣት በአውሮፓ የልማት እርዳታ በጀት እና አወጣጥ ላይ ያሳደረውን ተጽዕኖ መመርመራቸውን ጠቅሰው የጥናቱን ዓላማ ለዶቼቬሌ እንዲህ በማለት አስረድተዋል። የጥናቱ ዓላማ አሁን እየሆነ ያለውን በደንብ ለማስረዳትና ለማሳየት ከፍተኛ የፖለቲካ ጫና ባለበት ወቅትም ለጋሽ ሀገሮች በበጀትና በተለይ በልማት እርዳታ አወጣጥና ትኩረት ላይ ያለባቸውን ፈተና ማሳየት ነው። ከዚህ በተጨማሪም ከስደተኞች ጋር በተያያዙ የሚደረጉ ወጪዎችን እና ዘገባዎችን በሚመለከት ግልጽና ወጥ የሆኑ ሪፖርቶችን አስፈላጊነት አሳይተናል በማለት በዚህ በኩል ጠቋሚ ሀሳቦችን ያቀረቡ መሆናቸውንም ገልጸዋል። ወይዘሪት ክኖር የጥናቱን አጠቃላይ ይዘትና ውጤት በአጭሩ ሲያስረዱም የጥናቱ ውጤት በአጭሩ ሲገለጽ በ2015 ለአውሮፓም ለውጭም ለስደተኞች የሚሆን በቂ በጀት የነበረ ሲሆን በ2016 ግን አገሮች በጀታቸውን ከሌሎች ተያያዥ ጉዳዮች ጋር ለማጣጣም ሲሞክሩ ታይቷል። በተለይ ስደተኛ ተኮር ፕሮጀክቶችን ለመተግበር ከደህንነት ጋር በተያያዘ ከፍተኛ የፖለቲካ ጫና ያለ መሆኑን ጥናቱ ጠቁሟል። በተጨማሪም የልማት እርዳታን በሚመለከት የነበረው የቆየ ግንዛቤና እይታ የተቀየረ መሆኑ ተስተውሏል። ለምሳሌም የልማት ትብብሮችና እርዳታዎች ስደተኞችን ለመመለስ በሚያስችሉ ፕሮጀክቶች ላይ እንዲውሉ ፍላጎት አለ በማለት የበለጠ ስደተኞች ይፈልቁባቸዋል ወይም ይተላለፉባቸዋል በሚባሉ አገሮች ላይ ለመስራት ፍላጎት እንዳለ አስረድተዋል። ወይዘሪት ክኖን በመጨረሻ የአውሮፓ ህብረትና አባላት አገሮቹ በሌሎች አገሮች ማቆያ ካምፖችን በመገንባትና ቁጥጥርን በማጠናከር ተገን የሚያስፈልጋቸው ጭምር ወደ አውሮፓ እንዳይገቡ እየተከላከለ ነው ስለሚባለው ትችት በሰጡት አስተያየት የአውሮፓ ህብረት ስደተኞችን እንደ ኒጀር በመሳሰሉ ካምፖች ለማቆየት ጥረት ያደርጋል የሚለውን ክስ ከበርካታ መንግስታዊ ያልሆኑ ድርጅቶች ይሰማሉ። ይህ አይነቱ አሰራር ጽንፈኝነትንና ወንጀለኝነትን የሚፈለፍል ሊሆን ይችላል። ሰዎችን ዝም ብለህ ስታገዳቸውና አማራጭ ሲያጡ ወደ ወንጀል ተግባር ሊገቡ ይችላሉ በማለት በዚህ ላይ በደንብ ሊታሰብበት የሚገባ መሆኑን አሳስበዋል። Gabeau nu guse, la doce vele radio, Brussels.